በኢትዮጵያ ባለፉት ዘጠኝ ወራት ብቻ የተፈናቃዮች ቁጥር በሶሪያ ከተመዘገበው እንደሚልቅ የአገር ውስጥ ተፈናቃዮችን ተከታትሎ የሚመዘግብ አይዲ ኤም ሲ የተባለ ዓለም አቀፍ ተቋም አስታወቀ። ጥናቱ ብዙ የአገር ውስጥ ተፈናቃይ ቁጥር አላቸው ከተባሉ ስድስት የአፍሪቃ ሀገሮች ኢትዮጵያን የመጀመሪያው ረድፍ ላይ አስቀምጧታል። ጽዮን ግርማ የተቋሙን ዲሬክተር አሌክሳንድራ ቢላክን ከጄኔቫ በስልክ አነጋግራ ተከታዩን ዘገባ አጠናቅራለች። በመላው ዓለም የሚገኙ በሀገራቸው ውስጥ ሆነው የሚፈናቀሉ ሰዎችን ቁጥር ተከታትሎ የሚመዘግበውና መቀመጫውን ጄኔቫ ውስጥ ያደረገው ኢንተርናል ዲስፕሌስመንት ሞኒተሪንግ ሴንተር ወይም አይዲኤምሲ የተሰኘው ተቋም ዛሬ ባወጣው የአውሮፓውያኑ የ2018 ዓ ም የግማሽ ዓመት ሪፖርት የኢትዮጵያ ተፈናቃዮች ሁኔታ አሳሳቢ ነው ብሎታል። ድርጅቱ የኖርዌጂያን የስደተኞች ምክር ቤት አካል መሆኑን ለአሜሪካ ድምፅ በስልክ የገለጹት የአይዲኤምሲ ዳይሬክተር አሌክሳንድራ ቢላክ ከጥር እስከ ሰኔ ድረስ ያለው የተፈናቃዮች ቁጥር ላይ ተመስርተው ሪፖርት ማውጣታቸውን ተናግረዋል። What the report shows is that Ethiopia uh, in the first half of this year has been the country worst affected. Report to Yemiasayo, Ethiopia, Bazis Destwarat Bicha, Yagerust Tafanak Ayoch Kutere, Bazubat Ager Munuano. አንድ ነጥብ አራት ሚሊዮን አዲስ ተፈናቃዮች ተመዝግበዋል። ይህ ቁጥርም በአሁኑ ሰዓት ከፍተኛ ትኩረት የሚያስፈልጋት አገር መሆኗን ያሳያል። ተቋሙ ብዙ ሕዝብ የተፈናቀለባቸውን አስር አገሮች ጠቅሶ ይፋ ባደረገው በዚህ ሪፖርት በተፈናቃዮች ቁጥር ብዛት የመጀመሪያው አገር ሆናለች ኢትዮጵያ። በስድስት ወር ውስጥ አዲስ ተፈናቃይ ያስመዘገበችው ሶሪያ አንድ ነጥብ ሁለት ሚሊዮን ተፈናቃይ ሲሆን የመን ደግሞ አንድ መቶ አርባ ሁለት ሺህ ሰዎች ተፈናቅለውበታል። በኢትዮጵያ ግን አንድ ነጥብ አራት ሚሊዮን ሕዝብ በሀገር ውስጥ በመፈናቀል በመጀመሪያው ረድፍ ላይ ተቀምጣለች። ከአፍሪካ ዘጠኝ መቶ አርባ ስድስት ሺህ ተፈናቃይ ያላት ኮንጎ ኢትዮጵያን ተከትላ ተመዝግባለች። ይህ ሪፖርት እስከ ሰኔ ብቻ ያለው የስድስት ወር ሪፖርት ነው ብለው ደጋግመው ያሰመሩበት ዳይሬክተር ሚኒስትሯ አሌክሳንድራ በኢትዮጵያ አዲስ የተፈናቃይ ቁጥር የተመዘገበው ከምዕራብ ጉጂና ጌዲኦ የተፈናቀሉ ሰዎች ቁጥር ነው ብለዋል። በኢትዮጵያ በምዕራብ ጉጂና ጌዲኦ አዋሳኝ አካባቢዎች በተቀሰቀሰ ግጭት ብቻ ተፈናቅለው በተለያዩ መጠለያዎች የሚገኙ ቁጥራቸው ወደ አንድ ሚሊዮን ይደርሳል። ተፈናቃዮቹ እጅግ በተጨናነቀ ሁኔታ ውስጥ እንደሚገኙ፣ ምግብና ውሃ ማግኘት ከፍተኛ ስቃይ እንደሆነባቸውና የጤና አገልግሎትም በበቂ ሁኔታ እንደማያገኙ ገልጸውልናል። በኢትዮጵያ በድርቅና በተለያዩ የተፈጥሮ ሀብት ችግሮች ምክንያት ለረጅም ዓመታት ተፈናቃዮችና እርዳታ የሚያስፈልጋቸው ሰዎች ቁጥር ሲመዘገብ መቆየቱን ያስታወሱት የአይዲኤምሲ ዳይሬክተር አሌክሳንድራ በቅርብ ጊዜ ያሉት መፈናቅሎች ግን በግጭቶች ምክንያት የተፈጠሩ ናቸው ብለዋል። ባለፈው ታህሳስ ወር አነስተኛ ቁጥር ያለው የድርጅቱ ቡድን በሶማሌና በኦሮሚያ ክልል ምክንያት የተፈናቀሉ ተፈናቃዮችን ጎብኝተው እንደነበረም አስታውሰዋል። የዚህኛውም ክልል ሪፖርት በጣም ተመሳሳይ ነው። በዛ ያሉ ተፈናቃዮችም ውሃና መሰረታዊ የሆኑ እርዳታዎችን ለማግኘት ከፍተኛ ችግር አለባቸው። የእነሱም ሁኔታ በጣም ያሳስበናል። አሌክሳንድራ አያይዘው እንደጠቀሱት ይህ ጥሩ ምልክት አይደለም። በአንድ ሀገር ውስጥ በተፈጥሮ ችግር ምክንያት ባሉ ተፈናቃዮች ላይ በግጭት ምክንያት የሚፈናቀሉ ሰዎች ቁጥር መጨመር መጪውን ጊዜ አሳሳቢ ያደርገዋል ብለዋል ስ ተስፋ ለማስቆረጥ ሳይሆን ይህ የሕዝቡ በተፈናቃይነት የመሰቃየት ኑሮ ለረጅም ጊዜ ሊዘልቅ ይችላል። በሌላ በኩልም ከሌሎች ሀገሮች ልምድ እንዳየነው ሌሎች በርካታ መዋቅራዊ ችግሮች ባሉባት ሀገር የተራዘመ የሕዝብ መፈናቀል ቀውስ ጥሩ ወሬ አይደለም። ሌሎች በርካታ የፖለቲካና የኢኮኖሚ እንድምታ ይኖረዋል። በጣም ጥሩ የሚሆነው ሁኔታው አሁኑኑ ትኩረት አግኝቶ መፍትሄ ቢሰጠው ነው። የተፈናቃዮቹ ቁጥር በተገለጸበት በዚህ ሪፖርት ላይ በኦሮሚያና ና በሶማሌ ክልል አዋሳኝ ቦታዎች በተከሰተ ግጭት አምስት መቶ ሺህ ሰዎች መፈናቀላቸውን እንደ አውሮፓውያን አቆጣጠር በ ሁለት ሺ አስራ ሰባት ዓ.ም መመዝገቡን ጠቅሶ ግጭቱ አሁን የመብረድ አዝማሚያ ቢያሳይም ካለፈው ጥር ወር ጀምሮ ደግሞ ሁለት መቶ ሺህ ሰዎች አካባቢያቸውን ጥለው ለመሰደድ መገደዳቸውን ያሳያል ይላል ይህ ሪፖርት ከሶማሌ ክልል ጅጅጋና ሌሎች ከተሞች እንዲሁም ከቤንሻንጉል ከኦሮሚያና ከአማራ ክልል የተፈናቀሉ ሰዎችን ቁጥር ያካተተ አይደለም። አጠቃላይ በኢትዮጵያ በተለያዩ ቦታዎች የተፈናቀሉ ሰዎችን ቁጥር ይፋ ያደረጉ ዓለም አቀፍ ተቋማት የጠቅላላ ተፈናቃዮችን ቁጥር ቁጥር ሁለት ነጥብ ስምንት ሚሊዮን መሆኑን ሪፖርት ማድረጋቸው ይታወሳል። በቅርቡ ተፈናቃዮቹ የሚገኙበት ሁኔታ አሳሳቢ መሆኑን በመጥቀስ መግለጫ የሰጡት የተባበሩት መንግስታት የስደተኛ ጉዳዮች ከፍተኛ ኮሚሽነር ቃል አቀባይ ባባር ባሎች የኢትዮጵያ መንግስት ባቀረበው ጥያቄ መሰረት ተቋማቸው ለተፈናቃዮቹ ፍላጎቶች አፋጣኝ ምላሽ እየሰጠ መሆኑን መግለጻቸውም አይዘነጋም። ከተፈናቀሉት ብዙዎቹ የተጠለሉት በትምህርት ቤቶች፣ በሆስፒታሎች እና በሌሎችም የመንግስትና የሕዝብ ተቋማት ውስጥ መሆኑን በተፈናቃዮቹ አካባቢ የሚገኙት የስደተኞች ኮሚሽኑ ቡድኖች መግለጻቸውም አይዘነጋም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።